የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ዛሬ እሁድ ታህሳስ 14 2016 ዓ ም ከአውሮፓውያን ገና ዋዜማ ምሽት ልዩ ዝግጅታችን ጋር እነሆ በቀጠሯችን ብቅ ብለናል። በዓሉን ለምታከብሩ አድማጮቻችን እንኳን አደረሳችሁ። ሜሪ ክሪስማስ። ሰዎች ሰብሰብ ብለው ታሪክ እያነሱ እንዲጨዋወቱ አንዱ ለሌላው የራሱን ታሪክ እንዲያካፍል ማድረግ ደስ ይለኛል። የኔንም ሙዚቃ የማየው ፍልሰት የወለደው አድርጌ ነው። ከኢትዮጵያ መጣው ብሩክሊን ኖርኩ። ከዚያም ሳን ፍራንሲስኮ ይኸው ለ20 ዓመታት እየኖርኩ ነው። ዕውቋ ድምፃዊትና የሙዚቃ ደራሲ መክሊት ሀደሮ በዘም ላለ ጊዜ ሲታሰብ ለነበረ ደርዝ ያለው ወግ በአውሮፓውያኑ ገና ዋዜማ ልዩ ዝግጅት ወደ ራዲዮ መጽሔት ብቅ ብላለች። የሙዚቃ ሥራዎቿንና የፖድካስት ስርጭቷን ጨምሮ ዘለግ ያለና ደርዝ ያለው ወግ እያወጋች አብራን ታመሻለች። መሆኑንስ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል? ሰዓቱ ሰዓቱ የዓለም ዜና። በኋላ እንመለሳለን። የትም እንዳትሄዱ። እንደምናመሻችው አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዲሞክራቲክ ሪፐብሊክ ኮንጎ ገለልተኛ ብሔራዊ ምርጫ ኮሚሽን አርብ እለት የተካሄደውን ፕሬዝዳንታዊ ምርጫ ከፊል ውጤት ይፋ አድርጓል በመጀመሪያ ዙር ይፋ የተደረገው በደቡብ አፍሪካ በዩናይትድ ስቴትስ በካናዳ በቤልጅየም እና በፈረንሳይ የሚኖሩ የኮንጎ ዲያስፖራ ነዋሪዎች የሰጡት ድምጽ ውጤት ሲሆን ለፕሬዝዳንት ፊሊክስ ቺሴኬዲ ያመዘነ እንደሆነ ተገልጿል አርብ ዕለት በተካሄደው ምርጫ ድምጽ ይሰጣሉ ተብለው ከተጠበቁት 11 ሺ የዲያስፖራ መራጮች ውስጥ 5300 ሰዎች ብቻ ድምጽ የሰጡ ሲሆን ከነዚህ ውስጥ 4294 ወይም ወደ 81 ከመቶ የሚጠጉት ለፕሬዝዳንት ሼሴኬዲ ድምጽ ሰጥተዋል። 11 ከመቶ የሚሆኑት ደግሞ ለተቀናቃኙ ሞሲ ካቱምቢ ድምጽ መስጠታቸው ተገልጿል። 44 ሚሊየን የሀገር ውስጥ ነዋሪዎች የተሳተፉበት ምርጫ ውጤት ከመጪው ቅዳሜ ጀምሮ ይፋ እንደሚሆን ኮሚሽኑ አስታውቋል። ተቃዋሚዎችና ገለልተኛ ታዛቢዎች ምርጫው ትርምስ የበዛበትና ተኣማኒነት የሚጎድለው ነው ሲሉ ያቀረቡትን ተቃውሞ የብሔራዊ ምርጫ ኮሚሽኑ ሊቀመንበር ዴኒስ ካዲማ አልተቀበሉትም። በምትኩ ተቋማቸው በተቻለው መጠን ተአማኒነት ያለው ግልጽና ሁሉን ያሳተፈ ምርጫ ማካሄዱን ገልጸዋል። በእስራኤልና በሐማስ ጦርነት ምክንያት በቤተልሔም ይካሄዱ የነበሩ የገና ክብረ በዓላት በመሰረዛቸው በምዕመናን ይጨናነቅ የነበረው የኢየሱስ ክርስቶስ የትውልድ ስፍራ በገና ዋዜማ ሰው አልባ ሆኖ አልፏል። በየዓመቱ በዓሉን ለማክበር ከተለያዩ የዓለም ክፍሎች ይመጡ ከነበሩ ጎብኚዎች በተጨማሪ በጎዳናዎች ላይ ይሰቀሉ የነበሩ መብራቶችና የገና ዛፎችም በዘንድሮ የገና በዓል አልታዩም። በደርዘን የሚቆጠሩ የፍልስጤም ጸጥታ ኃይሎችም ጭር ያለውን ሜንጀር አደባባይ ሲጠብቁ ውለዋል። ላለፉት ስድስት ዓመታት በኢየሩሳሌም የኖረው ቬትናማዊ መነኩሴ ጆን ቪን በዚህ ዓመት ያለ ገና ዛፍና የገና መብራቶች ጨለማ ውጦናል ሲል ያለውን ስሜት አስረድቷል። አፍቲም የተባለ ሬስቶራንት ባለቤት የሆነው አላ ሳላሜህ በበኩሉ በጋዛ ሰዎች የሚገቡበት መኖሪያ ቤት እንኳን ሳይኖራቸው እኛ እንደተለመደው ዛፍ ማስጌጥና በዓል ማክበራችን ትርጉም የለውም ሲል ተናግሯል። ሆኖም በቤተልሔም የገና ክብረ በዓል መሰረዙ ለከተማው ኢኮኖሚ ከፍተኛ ጉዳት እንደሚያስከትል ተገልጿል። ቱሪዝም ሰባ ከመቶ የሚሆነውን የቤተልሔም ገቢ የሚሸፍን ሲሆን አብዛኛው ገቢ የሚገኘው በገና ሰሞን ነው። በርካታ የአየር መንገዶችም ወደ እስራኤል የሚያደርጉትን በረራ በመሰረዛቸው በቤተልሔም የሚሰሩ የነበሩ ከሰባ በላይ ሆቴሎች ለመዘጋት መገደዳቸውን የአካባቢው ባለስልጣናት አስታውቀዋል። በዚህም ምክንያት በሺዎች የሚቆጠሩ ሰዎች ስራ አጥ ሆነዋል። በዩናይትድ ስቴትስ የሚኖሩ አሜሪካውያን ቤተሰቦቻቸውን ከጋዛ ማውጣት እንዲችሉ ከባይደን አስተዳደር እና ከዩናይትድ ስቴትስ ምክር ቤት እርዳታ እየጠየቁ ነው። አንዳንድ የአሜሪካ ዜጎችና ህጋዊ መኖሪያ ፍቃድ ያላቸው ሰዎች ከቤተሰቦቻቸው ጋር ጋዛ አቅራቢያ በሚገኘውና ወደ ግብጽ መሸጋገሪያ በሆነችው ራፋ ከተማ መውጫተው የሚገኙ ሲሆን ጋዛን ለቀው ለመውጣት የሚያስችላቸው የዩናይትድ ስቴትስ መንግስት የሚያዘጋጀው የስም ዝርዝር ውስጥ ለመግባት በተስፋ እየተጠባበቁ ነው። የአሜሪካ የውጭ ጉዳይ ሚኒስቴር አርብ እለት ባወጣው መግለጫ ከ1,300 በላይ የአሜሪካ ዜግነትና ህጋዊ መኖሪያ ያላቸውን ሰዎች ከነቤተሰቦቻቸው በራፋ በኩል ወደ ግብጽ እንዲወጡ መርዳቱን አስታውቋል። የአሜሪካን እርዳታ የሚጠባበቁ የሌሎች 300 ሰዎችን ጉዳይ እየተከታተለ እንደሆነም ገልጿል። በመጨረሻም ዩናይትድ ስቴትስ እና አጋሮቿ በጋዛ ወንጀሎችን መስራታቸውን ከቀጠሉ የሜዲትራኒያን ባህር ሊዘጋ እንደሚችል የኢራን አብዮታዊ ዘብ አዛዥ ማስጠንቀቃቸውን የኢራን ሚዲያ አዘግቧል። ኢራን ባህሩን በምን መልኩ ልትዘጋ እንደምትችል ግን አልተገለጸም። ኢራን ከእስራኤል ጋር እየተዋጋ የሚገኘውን ሃማስ የምትደግፍ ሲሆን እስራኤል ለሳምንታት በዘለቀ የቦምብ ጥቃት በሺዎች የሚቆጠሩ ሰዎችን በመግደልና ሚሊዮኖችን ቤት አልባ በማድረግ በጋዛ እየፈጸመ መች ነው ያለችውን ወንጀል ዩናይትድ ስቴትስ ደግፋለች ስትል ከሳለች። በቅርቡ የሜዲትራኒያን ባህር የጅብራልተርና ሌሎች መተላለፊያ ወሽመጦች ይዘጋሉ ሲሉ የአብዮቱ ዘብ አዛዥ ብርጋዴል ጀነራል መሐመድ ረዛ ናቅዲ መናገራቸው ተጠቅሷል። እስራኤል በጋዛ እያካሄደች ላለችው ጥቃት አጸፋ ከኢራን ጋር ቁርኝት ያለው የየመን ሁቲ ቡድን ባለፈው ወር ቀይ ባህርን አቋርጠው በሚጓዙ የንግድ መርከቦች ላይ ጥቃት ሲሰነዝር ቆይቷል። ይህም አንዳንድ የመርከብ ኩባንያዎች መስመራቸውን እንዲቀይሩ አስገድዷቸዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። እሑድ ታህሳስ 14 2016 ዓ ም እንደ አውሮፓውያን አቆጣጠር ታህሳስ 24 2023 ዓ ም የአውሮፓውያን ገና ዋዜማ በዓሉን የምታከብሩ አድማጮቻችን በድጋሚ እንኳን አደረሳችሁ። ሜሪ ክሪስማስ። የምሽቱ ልዩ ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና አሉላ ከበደነን ከአውሮፓውያን ታላላቅ በዓላት አንዱ ተደርጎ የሚታየው የገና በዓል እንደ ስጦታ ልውውጡና ሌሎች የበዓል ወጎቹ ሁሉ ስለ እርሱ ተብለው በተዜሙ ዜማዎቹም ይታወቃል። ከአብላጫው የምሽቱ የሙዚቃ ምርጫዎቻችን ውስጥ ናቸው። ምራያ ኬሪ ኦል አይ ዋንት ፎር ክሪስማስ ይው እያለች የምትጫወተውን ዜማ አስቀድም። ዛሬ እንግዳችን መክሊት ሃደሮ ኢትዮጵያዊት አሜሪካዊት ድምፃዊት ዜማ ደራሲና የፖድካስት አዘጋጅ ነች። መክሊት በርካታ የሙዚቃ አልበሞችን ከሙዚቃ አፍቃሪ ጆሮ አደርሳለች የተለያዩ ባህሎችን መሰረታዊ ገጽታ የሚያንጸባርቁ ዘፈኖቿና ስሜት መሳጭ ድምጿ እንዲሁም የተለያዩ የሙዚቃ ወጎችን ያጣመሩ ዜማዎቿ አድናቆት አትርፈውላታል። መክሊት ከሙዚቃ ህይወቷ ባሻገርም በተለያዩ ባህላዊና ማህበራዊ ፋይዳ ባላቸው ስራዎች ላይ በመሳተፍ የጥበብ ክህሎቷን ተጠቅማ ባህላዊ መግባባትን ለመፍጠር በያዘችው ጥረት አወንታዊ ለውጦችን በማስመዝገብም ላይ ነች። አሉላ ከመክሊት ጋር ዘለግ ያለ ቆይታ አድርጋችሁ በሙዚቃ እና በተለየ ትኩረት በምትሰራቸው ሌሎች ስራዎቿ ዙሪያ ተወያይታችኋል። ወደ ወጋችሁ ተወስደን፣ መልካም። አመሰግናለሁ ቆንጅል Three, four. He's trying to get to life the way he stroked my back. Cause he's high sometimes. I ask him to dance, but he won't dance. No, he don't know he, he is a beautiful. Oh, oh, oh, la. He pulled back the bed and showed the color of his heart. It's blue, so blue, so blue. Salam me the moon, me, you Salam, and Quandanamatash. <laughs> Indeed, no, in the minute. But I'm the Nanning and Quandanamatash with the Gami. Welcome to the show, Macleet. Thank you for having me. It's good to be here. አድማጮች ከመክሊት ጋር ያደረግኩት ቃለምልልስ ሳትገምቱ እንዳልቀራችሁት በእንግሊዝኛ ነው የተካሄደው። ሙሉን ቃለምልልሳችንንም ከዚህ እንደምትከታተሉት ከቆንጅት ጋር ወደ አማርኛ እየመለስን እናሰማችኋለን። ሌትስ ስታርት ኦፍ ወዝ ዩር ሞስት ሪሰንት ፐርፎርማንስ አት ኬነዲ At a special event dedicated to celebrate the hundredth birthday of the lead pianist, the most Music piano music in the world, Kennedy በአማርኛ በእንግሊዝኛና በፈረንሳይኛ ቋንቋዎች የተጻፉትን የማሆይን ግጥሞች እንዲሁም የሙዚቃ ድርሰቶች ተጫወተሻል። እስኪ ስለዚያ ልዩ ዝግጅትም ሆነ አንቺ ስለተጫወትሻቸው ከዚህ ቀደም ስላልተሰሙት የሙዚቃ ስራዎች ንገሪን ሙዚ ማሆይ። የማሆይን ስራ መድረክ ላይ መስራት ለኔ በህይወቴ ልዩ ስፍራ የምሰጠው ነገር ነው። በመሆኑም በዚህ ዝግጅት ላይ እንድሳተፍ ጥሪ ሲደረግልኝ እጅግ በጣም ነው ደስ ያለኝ። የማሆይ ሙዚቃ በእኔ ህይወት ልዩ ስፍራ አለው። ለምሳሌ እኔ የአራት ዓመት ተኩል ልጅ አለኝ እና እሱን ስወልድ ምጥ ላይ ሆኜ የእሳቸውን ሙዚቃ ብቻ ነበረ ማዳመጥ የምችለው። ለእርሳቸው ሙዚቃ ያለኝ ፍቅር ጥልቅ ነው ልልህ ነው። እንደምታውቀው የማሆይ ቤተሰቦች የፋውንዴሽኑ አባላት ናቸው እና እነሱ ናቸው የማሆይን ስራ እንድጫወት የጋበዙኝ። She wrote hundreds of songs that have lyrics in many, many languages. ብዙ ሰው እማሆይን የሚያውቃቸው በፒያኖ ሙዚቃቸው ብቻ ነው፣ ግን እኔ ከተጫወትኳቸው ስራዎቻቸውም ሌላ በብዙ ቋንቋዎች በግጥም በመቶዎች የሚቆጠሩ ዜማዎች ደርሰዋል። በጀርመንኛ፣ በጣሊያንኛ የደረሷቸው ሙዚቃዎች አሉ። እጅግ ምጡቅ አእምሮ የነበራቸው ሰው ናቸው። እጅግ በጣም And so i had the pleasure of listening to many of these compositions choosing the ones that i wanted to sing live for the celebration and then i arranged those እና ከዜማዎቻቸው ውስጥ ብዙዎቹን ስራዎቻቸውን እያዳመጥኩ የትኞቹን እንደምጫወት ለመምረጥ እድሉ ነበረኝ። ከዚያም የመረጥኳቸውን አራቱን ሙዚቃዎች ከጊታርና ከፒያኖ መሳሪያ ተጫዋቾች ጋር ሆነን ሰራ ናቸው። እማሆይ በዚህ አመት ነው ያረፉት። በዘጠና ዘጠኝ አመታቸው የመቶኛ አመት ልደታቸው መታሰቢያ ላይ ተጫወትኳቸው። የመቶ አመት ልደታቸው የተዘከረበት ክብረ በዓል ነበር። ይህን እድል ማግኘት ለእኔ ልዩ ነበር። ስራውን በሚመለከት የተሰጠን መመሪያም የማሆይን ስራዎች ወስዳችሁ በመረጣችሁት የሙዚቃ ጨዋወት መጫወት ትችላላችሁ ነበር የተባለ ነው። እናም በውስጡ የጃዝ የረቂቅ እና የኢትዮጵያ ሙዚቃ ስልቶች አሉት። በሙዚቃ ሕይወቶች ልዩ መነቃቃት ፈጥረውብኛል። ስለምታያቸው በስራሽ ትልቅ ስፍራ ስላላቸው ነገሮች መነጋገር ኢትዮጵያ ተወለድሽ በልጅነትሽም ወዲህ ወደ ዩናይት ስቴትስ መጥተሽ አደግሽ። የሙዚቃ ስራዎችሽ የተለያዩ የሙዚቃ ቀለሞች ውህድና መልከ ብዙ ተደርገው ነው የሚታዩት። ካደግሽበት የአሜሪካ ሙዚቃ እንደ ጃዝ፣ ከወላጆችሽ ባህል የኢትዮጵያን ሙዚቃ እንዲሁም ፎልክሎር የሚባሉትን የመሳሰሉትን ይጨምራሉ የሙዚቃ ሥራዎችሽ። አንቺም ስለዚያ ብዙ ጊዜ ስትናገሪም ትደመጫለሽ። ለመሆኑ እነኚህ የተለያየ የባህል መሰረት ያላቸው የሙዚቃ አይነቶች እንዴት በአንቺ የሙዚቃ ፈጠራ ስራ ውስጥ ብቅ ማለት እንደጀመሩ፣ እንዴትስ የራስሽ እንዳደረግሻቸው ከዚህ የደረስሽበትን ጎዳና ጨምረሽ ብታጫውች ነ You know, my first album had more jazz and folk and a little bit of Ethiopian music and then as I've grown as a musician I just continue to find myself. Oh, ndam tauko leman natur musi a so dumsawi yerasuana dums un magnet, but um gizy must negano. Yerasia villa has come to dress gizy ostal malatino. Yemajemaria albami, ye jazm, yhagarasabam, ye to piamuzik amsil touch dibillixrano. ከዚያ በኋላ እንደ ድምፃዊ እያደግኩ ሲሄድ ጥልቅ ወደ ሆነው ፔንታቶኒክ ስኬል በሚባለው ባለ አምስት ክሩ የኢትዮጵያ ሙዚቃዎች ቅኝት መሳብ ጀመርኩ፣ ወደ ኢትዮጵያ ሙዚቃ ስልት። ስለዚህ የእኔ ሙዚቃ ስልት ከእያንዳንዱ ከምሰራው ዘፈን ጋር አብሮ እያደገ ነው የሄደው ልልህ ነው። ከአልበሞቼ ጋር እያደገ የመጣ ነገር ነው። እንደ ሙዚቃ ቀማሪና አቀናባሪ እያደግኩ መጥቻለሁ። እንደሚመስለኝ እንደ ሙዚቃ ደራሲ ትልቅ መርታ ያደረግኩት እንደ አውሮፓውያን በ2011 ዓመተ ምህረት ካቋቋምነው ናይል ፕሮጀክት ጋር በተዘዋወርኩበት ጊዜ ነው። በ2013፣ 14፣ 15 በተለያዩ ቦታዎች ተዘዋውረን የሙዚቃ ትርኢት አሳይተናል። ለእኔ ትልቅ ተጽዕኖ ያሳደረብኝ ጉዞ ነበረ። በእኛ የሙዚቃ ትርኢት ጉዞዎች ብዙ የኢትዮጵያ የባህል ሙዚቃ ዘፋኞች አብረውን ተጉዘዋል። ብዙ ወራት ነበር እዚያ የማሳልፈውና በየሆቴሉ የእንግዳ መቀበያ ሰብሰብ ብንልና ትርጉም ያላቸው ዜማና ግጥሞችን አብረን እንጫወት ነበር በቃ በሙዚቃዎቹ በጣም እንመሰጥ ነበር። እና ይህንን የውይይት መድረክ የጀመርኩት በብዙ ምክንያት ነው ልልህ ነው። ጆሮችንን ከፍተን በደንብ ማዳመጥ ብንለማመድ፣ አጠገባችን ካሉት ጋር በይበልጥ በሐሳብ እንገናኛለን። አእምሯችንም ፈታ ብሎ ከአካባቢያችን ጋር ይበልጥ ያስተሳሰረናል ብዬ አስባለሁ። As a singer-songwriter, people often ask me about my influences, or as I like to call them, my sonic lineages. And I could easily tell you that I was shaped by the jazz and hip-hop that I grew up with, by the Ethiopian heritage of my ancestors, or by the 1980s pop on my childhood radio stations. But beyond genre, there is another question. How do the sounds we hear every day influence the music that we make? ቴድ ቶክ በተሰኘው ታዋቂ መድረክ ስለ ድምፅ፣ ስለ ተፈጥሮና ስለ ሙዚቃ ያሰማችውና በስፋትም የተደመጠላት ንግግሯ ነው። እስኪ አሁን ደግሞ ወደዚያ ንግግርሽ ውስጅን አልኳት። I'm gonna to start today. Let's to rewind a few day. years to twenty fifteen okay. to your very impressive talk at the Ted Stage. <laughs> የኢትዮጵያ ሙዚቃ ቅኝት አባት መሆኑ ስለሚታመነው ቅዱስ ያሬድ ወደሚነገረውና አገር በቀል የሙዚቃ ቅኝት ስርዓት በሚል ስያሜ ስለጠራሹ ታብራሪያለሽ። እስኪ ስለ ንግግርሽ ጠቅላላ ይዘት በተለይም ደግሞ ያን ንግግር የመከታተል ዕድል ላላገኙ አድማጮች በጥቂቱ ብታጫውጪ። የስ ኢን 2015 ቦዝ ጌቭ ዘ ቶክ ኤንድ ዘ ቶክ ኬም አውት ኢትስ ኮልድ ዘ አንኤክስፔክትድ ቢዩቲ ኦቭ ኤቭሪዴይ ሳውንድስ እንደ አውሮፓዊ ዘመን አቆጣጠር በ2015 ነበረ ያንን ንግግር ያደረግኩት። ርዕሱም አንኤክስፔክትድ ቢቲ ኦፍ ኤቭሪዴይ ሳውንድስ በየዕለቱ የምንሰማቸው ድምፆች ውበት የሚል ነበረ። ሐሳቡም ዓለማችን ሙዚቃዊ ሕልውና የተላበሰች ነች። ስራዬ ብለን ካደመጥናት ተፈጥሮ ሙዚቃም ቋንቋም አላት። በጸጥታ ውስጥም አይናችንን ከድነን በዙሪያችን ያለውን ዓለም ብናዳምጠው ትርጉም ባለው ዜማና ምት ህብር ያነጋግረናል። ሁሌም ሙዚቃ ውስጥ ነው ያለነው ለማለት ነው። ይህን ንግግር ላድርግ ያሰብኩትም በብዙ ምክንያት ነው። ጆሮአችንን ከፍተን አካባቢያችንን ካዳመጥነው በዙሪያችን ካለው ጋር በአንዳች መላ ያገናኘናል፣ አእምሯችንን ያረጋጋዋል ለማለት ነው። You know, the first thing you have to do to write a song is to quiet your mind and then, you know, open yourself up to the creativity that can come. Another thing I wanted to do with that talk was. <laughs> የዚህ ታላቅ ጥንታዊና ታሪካዊ ሰው ገድል በአሜሪካ ሙዚቃ እንደ ፋና ወጊ ከሚታየው ከጃን ኬጅ ታሪክ ጋር አብሮ መነሳት እንደሚችል ለማሳየት ብዬ ነው። ሁለቱ ለየብቻቸው ተነጣጥለው የሚታዩ ሳይሆኑ ይልቁንም የሙሉ ሁለንተናችን አካል ናቸው ለማለት። ሌላው ደግሞ እኔ ዓለምን የማይበትን መንገድ ለሌሎች ለማጋራት እፈልግ ነበር ዓለምን የማዳምጣት ሙዚቃዎቼን የምደርሰው እንዲህ መሆኑን ለማሳየት እነኚህ ለእኔ በጣም አስፈላጊ ከመሆናቸውም ሌላ ትልቅ ቁም ነገር አላቸው ብዬ ቦታ ከምሰጣቸው ነገሮች ውስጥ መሆናቸውን ለማሳየት የሞከርኩበት ንግግር ነው። timing, all that and more. On Hit Parade from Slate, host Chris melanthe tells tales from a half century of chart history. እስኪ አሁን ደግሞ ማሽን ቀይርና ስለ ፖድካስት ስራሽ እንወያይ ሞመንት ከመክሊት ሀደሮ ጋር ይሰኛል ሙዚቃና ስደት በሜለን ፋውንዴሽን የተደገፈና ፒርሬክስ በተባለው የማህበረሰብ ፕሮግራሞች አቅራቢ ድርጅት አማካኝነትም ይሰራጫል። ዓለም አቀፍ ፍልሰትን እና ተዛማች ርዕሶችን ይዳስሳል። ለመሆኑ ይህን ፖድካስት ለመጀመር ምን አነሳሳሽ? በዚህ ስራሽ ለማሳካት የተነሳሽለት ዓላማና ግብስ ምንድን ነው? you know, coming from Ethiopia, growing up in both Brooklyn and living in San Francisco for almost 20 years. አዎ እኔ እንግዲህ ሰዎች ሰብሰብ ብለው ታሪክ እያነሱ እንዲጨዋወቱ አንዱ ለሌላው የራሱን ታሪክ እንዲያካፍል ማድረግ ደስ ይለኛል። የእኔንም ሙዚቃ የማየው ፍልሰት የወለደው አድርጌ ነው። ከኢትዮጵያ መጣው ብሩክሊን ኖርኩ፣ ከዚያም ሳን ፍራንሲስኮ ይኸው ለ20 አመታት እየኖርኩ ነው። ታዲያ በዙሪያ ያሉ ሌሎችንም ሙዚቀኞች ስመለከት አንዱ የሂፕሃፕ ሌላው የጃዝ ሙዚቃ፣ ሌላው ደግሞ ኤሌክትሮኒክ ሙዚቃ ባለሙያ ሊሆን ይችላል። ይሁን እንጂ መሰረቱ ተመሳሳይነት ካለው ከየግላቸው የፍልሰት ተመክሮ የሚቀዳ ሙዚቃ ነው የሚሰሩት። አንዱ ከካምቦዲያ ሌላው ከኢትዮጵያ፣ ከህንድ ወይም ከኤኳዶር ሊሆን ይችላል፣ ነገር ግን የሚያስተሳስራቸው አንዳች ነገር አለ በስደት የመጡ ሰዎች ማህበረሰቦች የሚመነጩት ሙዚቃዎች ግሩም የፈጠራ ችሎታ የታከለበት ተመሳሳይ ተሞክሮ የሚዳስሱ ናቸውና። እናም የፖድካስት ስርጭቱን ከፈትን። ከዚያም ከስደተኛ ከፍልሰተኛ ማህበረሰብ የሆኑ የሙዚቃ ሰዎችን ቃለ መጠይቅ ማድረግ ጀመርኩ። ዩናይትድ ስቴትስ ያሉትን ብቻም አይደለም። በአንድ በኩል ስለ ሙዚቃ ስራዎቻቸው ለማወቅ ነው። በሌላ በኩል ደግሞ ትልቁ ጉዳይ ላይ ነው የሚያተኩረው፣ እሱም የኢሚግሬሽንና የፍልሰት ጉዳይ ነው። አሁን የፕሮግራማችንን የመጀመሪያውን ዙር እያጠናቀቅን ነው። ሁለተኛው ዙር ደግሞ ሚያዝያ ላይ ይጀምራል። ዘ ወርልድ የተሰኘ ፕሮግራምም በየወሩ እናቀርባለን። ይህ ፕሮግራም በዩናይትድ ስቴትስ ውስጥ ባሉ በሦስት መቶ የራዲዮ ጣቢያዎች ለሁለት ሚሊዮን ተኩል አድማጮች ይሰራጫል። ትውልድ ኢትዮጵያዊ ነሽ። የባህልሽ መሰረት በሙዚቃና በስደተኞች መብት ተሟጋችነት ስራዎች ላይ ምን አይነት ተጽዕኖ አሳድሯል ትያለሽ? ያ አሁን እንደ ሙዚቀኛ ምንጊዜም ቢሆን የመነቃቃቴ ምንጭ ኢትዮጵያ እንደሆነች ነው የሚሰማኝ። አዲስ አልበም እንደማወጣ ገልጫለሁ። አንዳንዶቹን ባህላዊ ዘፈኖች በአዲስ መልክ የተቀናበሩ አድርጌ ሰርቻቸዋለሁ። ለእኔ ባህላዊ ዘፈኖች በጣም ግሩም ናቸው። ለምሳሌ ከመከመን ስጫወት ቪዲዮ ኢትዮጵያ ውስጥ በጣም ተወዶ ነበር። እና እሱን ዘፈን በዘፈንኩ ቁጥር እሱን የዘፈኑት ድምፃውያን ሁሉ ያላቸው ጥልቅ ችሎታ ይሰማኛል። የእነሱ ትልቅ ችሎታም በዘፈኑ ውስጥ ይፈልቃል። በመጀመሪያ አልበሜ ላይ አባይ ማዶን በእኔ መንገድ ተጫውቸዋለሁ። አባይ ማዶ በጣም የምወደው ዘፈን ነው። you <laughs> ማዶን መክሊት በመጀመሪያው አልበም ላይ እንደተጫወተችው ነበር ያደመጥ ነው። ወደ ወጋችን ልመልሳችሁ። ለሕይወትና ለሥራ ለሁለቱ የምንሰጠውን ጊዜ የምታመጣጥኘው በተለይም ደግሞ እንደ ድምፃዊ፣ የሙዚቃ ደራሲ እንዲሁም እንደ ፖድካስት አሰናጅ በእነዚህ የተለያዩ ሥራዎች ውስጥ ከምታደርጊው ተሳትፎ አንጻር እንዴት ነው የሕይወት ሚዛንሽን ለመጠበቅ የምትሞክሪው? በሚል ላነሳውላት ጥያቄም እናት መሆኔን አትርሳ ስትላከለች Don't forget a mama. <laughs> Don't forget <laughs> being a mama. That's in there too. <laughs> That's a big part too, yes. You know, of course there there's challenges, I think, you know. It's very different parts of your mind that you know, when I'm when I'm working with the immigration policy lab It's a very different part of my mind than when I'm on stage trying to access, you know, the deepest part of my voice as a singer. ፈተናዎች አሉ። አእምሮዬ እንደ ጉዳዩ ምንነት በተለያየ መንገድ ነው የሚሰራው። ለምሳሌ በኢሚግሬሽን ፖሊሲ ጉዳይ በማተኩርበት ጊዜ የማስብበት መንገድ መድረክ ላይ ሙዚቃ ውስጥ ጥልቅ ብዬ ለመግባት ከምጠቀምበት ይለያል። ያንን ሚዛን እየጠበቁ መሄዱ ነው እንዳልከው ትልቁ ፈተና። ሳስበው ባለፉት ጥቂት ዓመታት በኮቪድ ወረርሽኝ ጊዜ ሙዚቃ መስራት ሳንችል ነው የቆየ ነው። በመሆኑም በመብት ተሟጋችነቱ ስራችን በይበልጥ ለመግፋት የቻልንበት አጋጣሚ ነበር። በስራሽና በአመለካከትሽ ላይ አንዳንድ ጉልህ ተጽዕኖ አላቸው የምታያቸው የሙዚቃ ሰዎች እነማን ናቸው? በስደተኞች መብት ሙግት ተሳትፎሽስ? ላልኳት ስትመልስ በርካቶች መሆናቸውን ጠቅሳ በተለየ ስሜት ለምትጫወተው የኢትዮ ጃዝ የሙዚቃ ስልት የስልቱን ፈጣሪ የእውቁን የሙዚቃ ሰው ሙላቱ አስታጥቄ ሚና በማስቀደም ታስረዳኝ ያዘች ያ You know Mulatu Astatke is the godfather of Ethiopian jazz. Was a big influence on me, and he really inspired me to find my contribution to Ethiopian jazz. That the big conversation with him. Yeah, Ethiopian jazz music. But Mulatu Astatke is the one that I know. But now, later Ethiopian jazz music. I started on the record. i ኢትዮጵያ ሄጄ ከሱ ጋር ያደረግኳቸው ውይይቶች በዚህ በተያያዝኩት ጎዳና እጅግ በጣም እንድበረታ አድርጎኛል። ኒና ሲሞን፣ ስቲቪ ወንደርን የመሳሰሉ ሰዎችም ጭምር የሱ ኪ ኦፍ ላይፍ የሚባለው አልበሙ እጅግ በጣም ታላላቅ ከሆኑ አልበሞች ውስጥ አንዱ ነው። ሁለት መቶ የሚሆኑ ዘፈኖች ደርሶ ለአልበሙ የመረጣቸው ግን ሀያውን ብቻ ነው። እንደዚያ አይነቱ ነገር ነው ያለፈውን የመጨረሻውን አልበሜን አርአያነቱን ተከትዬ በዚያ መንገድ እንድሰራ ያበረታታኝ። ስለ ትብብር ስራዎች ካነሳን አይቀር ከበርካታ ዓመታት በፊት ከሁለት ኢትዮ አሜሪካውያን ድምፃውያን ገብርኤል ቴዎድሮስና ኤልያስ ፊልሞር ጋር በመሆን ስለሰሩት የትብብር ስራ በጊዜው ኤንፒአር በተባለውና በብሔራዊ ደረጃ የሚሰራጭ ራዲዮ ጣቢያ ላይም ቀርበው ነበር። እስኪ ስለዚያ ደግሞ አጫዎችን። Sure, yeah. You know, in, in 2012, I think it came out in 2012, now we wrote it in 2011, and we, it came out in 2012. It was an album called Earthbound, and our name together was Copperwire. Uh, oh, that's right. We wrote it in 2012, and we wrote it in 2011. Earthbound is the name of the album, and Copperwire is the name of the የኢትዮጵያንና የአሜሪካን ሂፕሆፕ እንዲሁም ኦፐራ ሙዚቃ ነበር። የተለያዩ ገጸ ባህርያት ይዞ ይበልጡንም አፍሮ ፊውቸሪስቲክ ቅንብር ነው። አፍሮ ፊውቸሪዝም የተባለውን ምሳቤ የአፍሪካን ባህል ውበት፣ ፍልስፍናና ታሪክ አፍሪቃዊ መሰረት ላለው ጥቁር አሜሪካዊ ህዝብ ከአህጉሩ ውጭ ካለው አፍሪቃዊ ጋር መገናኛ የሚያበጅና መጪውን የረቀቀ ስልጣኔ ሳይንሳዊ ዘይቤ በማላበስ የሚተርክ ስልት ነው። ብላክ ፓንተር የተባለው ፊልም ከመውጣቱ በፊት ከጊዜው ቀድሞ የተሠራ እንደነበርም መክሊት አስታውሳለች። ወደ ወጋችን ልመልሳችሁ መክሊት ራ ማ ርስናል ስን ላስ ፊፊ ን ጋይንግ ፕሪን አድ ይሄ ደጋግሜ የማነሳው ምናልባትም የግል የሚባል አይነት ጥያቄ ነው። ከሕይወት ጋር የሚገባ ኮንትራት ተደርጎም ሊወሰድ ይችላል። እስኪ በኑሮች ስለምትከተዩ መርህ ንገርኝ። በምንድን ነው ልትታወሽው የምትፈልጊው? እንግዲህ ወደፊት የምታወስበትን አልከኝ። ማለቴ እሱን እኔ ሳልሆን ሌላ ሰው ቢለው አይሻልም? ስለዚህ በምን እንደምታወስ አንተ ብትነግረኝስ። ለጊዜው እኔ የምሰራውን እየሰራሁ እቀጥላለሁ። በየዕለቱ ስለምታደርጊያቸው፣ በሌሎች ሕይወት ውስጥ በሙዚቃ ሥራዎችም ይሁን ፖድካስት በምታዘጋጅበት መንገድ፣ በተለይም ስለ ስደት አብዝተሽ ስለምታስቢው የስደተኞች ዕጣ ስቲ በምታከናውኛቸው ነገሮች ውስጥ በሕይወትሽ ቋሚ ነው ስለምትየው አስተሳሰብ፣ ፍልስፍናሽ ንገርኝ። የእኔ አስተዋጽኦ ይሆናል የምለው ዓለም ስደተኞችንና ፍልሰተኞችን በተሻለ ሰብአዊነት ርኅራሄና መረዳት እንዲመለከታቸው ይፈልጋለሁ። እነዚህ ሰዎች ለራሳቸውም፣ ለቤተሰባቸውም ለሚወዱት ሁሉ የተቻላቸውን ለማድረግ ነው የሚጥሩት። ስለዚህ ስደተኞችን በሀገራችን ሀብት የሚጠቀሙ ብሎ ማጥላላት ወይም ማጠልሸት ሳይሆን በየቀኑ የሚያልፉበትን ጉዞ ተረድቶ መደገፍ ነው የሚገባው። ሰች ኢኖቨተርስ በእኔ አስተያየት የውጭ ሀገር ሰዎች ፍልሰተኞችና ስደተኞች ላሉበት ኅብረተሰብ ብዙ አስተዋጽኦ ነው የሚያበረክቱት። ማህበረሰቦችን የሚጠቅሙ አዳዲስ ነገሮችን ይፈጥራል። እንግዲህ እኔም የያዝኩት ጥረት ይኸው እንዲመዘገብ፣ እንዲነገር፣ በሀገር ደረጃም ውይይት እንዲደረግበት ትንሽ አስተዋጽኦ ባበረክት በሚል ነው የማደርገው። መክሊት፣ ለነበረን ግሩም ቆይታ ላካፈልሽኝ ቁም ነገሮች በእጅጉ አመሰግናለሁ። ቴንክዩ፣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አሁን ደግሞ እስቲ ስለ ዕለቱና ስለ ገና ሰሞን ወደ ተዜሙት ዜማዎች እንለፍ። የበዓል ስሜቱ በሚጎላበት ቤተሰቦች፣ ወዳጆች ተሰባስበው ስጦታ በመላዋት ጭምር በሚያከብሩት በዚህ ደማቅ የገና በዓል ሰሞን በዓለም ዙሪያ የሚታዩትን እጅግ የበረቱ መከራዎች ውስጥ ያሉ ሰዎች ማሰብ አይቀርም። ያለንበትን ይህንን የበዓል ሰሞን ጨምሮ ባለፉት ሳምንታትና ወራት ውስጥ ብቻ ግጭትና ጦርነት፣ ረሃብና ድርቅ፣ እንዲሁም ጎርፍ መጠለያ ያሳጣቸው አባትና እናት፣ ወንድምና እህት እንዲሁም ሌሎች ወዳጅ ዘመዶቻቸውን ያጡ አያሌ ሚሊዮኖች ናቸው። በከፋ መከራ ውስጥ ላለፉት አንዳንዶችም ያለፈው ሳይበቃ ይበልጥ የከፋው ከፊታቸው መሆኑ ነው የሚያሰጋቸው። በእንግሊዝኛው ምህፃረ ቃል አይአርሲ በመባል የሚታወቀው ዓለም አቀፍ የረድኤት ድርጅት መሰንበቻውን ባወጣው ዓመታዊ ዘገባው እንዳመለከተውም፣ አስሩ ብርቱ ፈተና ውስጥ ያሉትና በመጪዎቹ ሳምንታትና ወራት ውስጥ ከዚህም የከፋው መከራ የሚጠብቃቸው ሀገሮች ላለፉት በርካታ ወራት በጦርነት የምትታመሰው ሱዳን፣ በእስራኤልና በሐማስ መካከል የሚካሄደው ጦርነት የብረት አባት የፍልስጤን ምድር ግጭት ያልተለያት ደቡብ ሱዳን፣ ቡርኪና ፋሶ፣ ሚያንማር፣ ማሊ እና የአልሸባብ ውጊያ፣ ድርቅና ቸነፈር እንዲሁም ጎርፍ የተፈራረቀባት ሶማሊያ ላለፉት አራት ዓመታት ያልተቋረጠ መከራና የንጹሐን ዜጎቿን ፍጅት ያስተናገደችው በሰሜኑ ክፍሏ ለሁለት ዓመታት የተካሄደው ጦርነት ቢያበቃም በአማራና በኦሮሚያ ክልሎች አሁንም ብዙዎች የሚገደሉባቸው ውጊያዎችና ጥቃቶች ንጹሐን በከንቱ የሚገደሉባት ኢትዮጵያና እንዲሁም የኮንጎ ዲሞክራቲክ ሪፑብሊክ ይገኙባቸዋል። በመከራ ውስጥ ያሉ ሚሊዮኖችም ሆኑ ከሀገራቸው ውጪ ባሉበት ሆነው በወገኖቻቸው ላይ የሚወርደው መከራ ጠዋት ማታ ለሚያስጨንቃቸው አያሌዎችም የዘንድሮ የገና ወይም የክርስመስ በዓል የወትሮ ለዛውን ቢያጣ ግራ በተጋባና ሀዘን በተጫነው ስሜት ውስጥ ሆነው ለማሳለፍ ቢገደዱ የሚገባ እምነት ነው። ይህንን ከልባችን ይዘን በዚሁ ንጉሴ አክሊሉ ለምሽት ወደ አሰናዳው ዝግጅት ንጉሴ አክሊሉ ይህን ወርሃ ታህሳስን እና አባይን እያነሱ የዘፈን ስንኞችንም በዚህ ዙሪያ የተቋጠሩትን እያነሳሱ የሚያጨዋውቱት እንግዳ ይዞ ቀርቧል እና ድምጥለት ወረሃ ታሳስን ነው ማንሳት የፈለግኩትኔ የሰኔን ወርማ፣ በሰኔ እንጨዋወተዋለን ሙሉ ቀኔ አቶ አምሳሉ ደምለው ልበል፣ ጋዜጠኛ አምሳሉ ደምለው ልበል የሚሻለው እንግዲህ፣ እኔም እየሸመገልኩ ስለሄዱ አቶ አምሳሉ ደምለው ማለቱ የተሻለ ነው ብዬ ነው የማስበው። አቶ አምሳሉ ደምለው የቀድሞ የኢትዮጵያ ሬዲዮ የግብርና ፕሮግራም አዘጋጅ ነው። የግብርናና የልማት ፕሮግራም አዘጋጅ ዋና ኃላፊ ነበርኩ በዛን ጊዜ በነበርኩበት ጊዜ ምን ነበሩ ስራው በዚህ በርሻው፣ በልማቱ፣ በልማቱ በርሻው፣ በየክልሉ በየክፍለ ሀገሩ ያኔ ክፍለ ሀገር ነበር የሚባለው። በየክፍለ ሀገሩ፣ በአውራጃ፣ በወረዳ በተለይ ደግሞ አምራች ከተባለ በኋላ በአምራቾች የስራ ማህበር እየተዘዋወር እንሰራ ነበር። ፕሮግራም አምጥቼ ያን እስክጨርስ ድል ደግሞ የእኔ ምክትሎቻ ነበሩ። እነሱ ደግሞ ይሄዳሉ፣ እነሱ ደግሞ ያመጣሉ። በተራ በተራ እየዞሩ እንሰራ ነበረ እና በሳምንት የሚተላለፍ ፕሮግራም በሳምንት ሁለት ማክሰኞና እሁድ ነበር። ሁልጊዜ ቋሚ ማክሰኞና እሁድ ይተላለፍ ነበር። የአሁኑን እንግዲህ ብዙም አላቀውም። አድማጮች ነበሯቸው፣ ይጽፋል፣ አስተያየት ይሰጣል። ያንን ደግሞ ያው ደብዳቤውን አንዳንድ ጊዜ እናነብላቸዋል፣ እናስተዋውቃቸዋለን። በዚህ በሬዲዮ አቶ አምሳሉ ከወሩ ጋር አያየ ይህን ፕሮግራም ለመስራት ፈልጌ ነው። እንግዲህ አባይ በመጀመሪያ ወደ ቢኮሎ አባይ ወይም ደግሞ ገልጋይ አባይ ከመድረሱ በፊት ከዳሞ ድንጌዛ ከሚባለው ተራራና ከአገው ምድር ተራራ ላይ ምንጮች ናቸው የወርዱና ቢኮል አባይ ወይም ግልገል አባይ ላይ ይገናኛሉ። ከዛ በኋላ ከሌላም ከሌላም ጨምረው ሰፋ አርገው በጣና ላይ ይጓዛሉ እና ጣና ላይ የሆነ ስታየው በመርከብ ትሄድና ታዋል ጣና ላይ ብቻውን ጥቁር ሆኖ ነው የሚታየው። ይሄ አባይ ጉደር ቢሉት ያውም በታኅሣሥ የማንሆድ ይችላል። እስከዚያው ድረስ ብለው የሚገጥሙት ለዚህ ነው ይሄ የተባለበት። ዋናውን ምን ትርጉሙ ፍቅረኛሞች ተለያይተው መቆየታቸው እንደማይችሉ ነው። ለምን? ቀደም ሲል በክረምት ነበረ ትውቃቸው አብረው ሲኖሩ ቆይተው ክረምት መጣ። በክረምት ላይ ወንዙ መሻገር አይቻልም አይቻልም። ስለዚህ ቆረጣቸው እስከ ታኅሣሥ ምርት እስኪደርስ ድረስ እንዴት እንችለዋለን? ምርቱ እስኪደርስ ምርቱ ወንዙ እስኪጎለ ድረስ እንዴት እንችለዋለን ብለው ነው ይህን ግጥም የገጠሙት። እና የፍቅረኛሞች ሁኔታ ነው። ይሄ ሁሉ ሊዘፈንና ሊወደስ የቻሉ ማን ወደ በጣም በጣም ደግሞ ሌላው ምንድን ነው? ይውልኝ ይውልኝ ይውልኝ ይህን ጉድ አባይ በጣና ላይ ይፈልጋል መንገድ። ጣና አለ አይደለ? መንገዱ ቅድም እንዳልነው በጣና መካከል ነው የሚሄደው፣ መንገድ በዚያ አቋርጦ ለመሄድ ማለፍ ይፈልጋል፣ ማለፍ ይፈልጋል። ይሄ እንግዲህ እነኛ ፍቅረኛሞች ማዶ ለማዶ ሆነው እንዳልቻሉ ሁሉ ይሄም ደግሞ በጣና ላይ አቋርጦ ለመድ ይፈልጋል እና ይሄንን አይተው ግጥም ገጥመው ለድምፃን እየሰጡ ይሄ ይዘፈናል። አመሰግናለሁ አቶ አምሳሉ ደምለው። አድማጮቼ፣ አባይ ጉደል ቢሉት አለበት ሳስ የማን ሆድ ይችላል እስከዚያው ድረስ የሚለውን የቆየ ግጥም ከአባይ ወንዝና ከወርሃ ታህሳስ ጋር አያይዘን ያቀረብነውን ዝግጅት ነው የተከታተላችሁት። የዛሬ 15 ቀን በተመሳሳይ ፕሮግራም እንገናኝ። ደህና ቆዩን። ንጉሴንን ለዝግጅቱ እናመሰግናለን። አሁን ደግሞ ወደ ገና ስልቶች እንመለስ። You better not cry. You better not bow. Cause I'm telling you why. Santa Claus is coming to town. White, who's not in nice? Santa Claus is coming to town. He sees you when you're sleeping, he knows when you're awake, he knows if you've been bad or a good, so good for goodness' sake. You better watch out, you better not cry. That the clause is coming to turn It's beginning to look a lot like Christmas everywhere you go. Take a look at the five and ten, it's glistening once again with candy canes and silver lanes that glow. It's beginning to look a lot like Christmas Toys in every store. But the prettiest sight to see is the holly that will be on your own front door. A pair of hopalong boots and a pistol that shoots is the wish of Barney and Ben. Daz little talk and we'll go for a walk is the hope of Janice and Jen. And Mom and Dad can hardly wait for school to start again. It's beginning to look a lot like Christmas. Everywhere you go There's a tree in the Grand Hotel One in the park as well It's the sturdy kind that doesn't mind the snow It's beginning to look a lot like Christmas Soon the bells will start And the thing that'll make them ring Is the carol that you sing ride right with me ሳንታ ክላውስ እስ ካሚንግ ቱ ታውን ሲል አንድሬ ቦቼሌ በተለይ ለልጆች የተጫወተውን የገና ዜማ፣ ኢስ ቢግኒንግ ቱ ሎክ ላይክ ክሪስማስ ማይክል ቦብሌ እንዲሁም ጉዌን ስቴፋኒ ከብሌክ ሸልተን ጋር በመሆን ዩሜኬት ፌል ላይክ ክሪስማስ ስትል የተጫወተችውን ጨምረን ነበር። ሶስቱንም በተከታታይ ያደመጥ ነው። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። በመጪው የራዲዮ መጽሔት በኢትዮጵያ የገና በዓል በአውሮፓውያኑ አዲስ ዓመት ሁለት ሺህ ሃያ አራት ይሆናል የምንገናኘው። የዚያ ሰው ይበለንና ይባል የለ። እስከዚያው ታዲያ ለተሳትፏችሁ የኢሜል አድራሻችንን እናስታውሳችሁ ሆርን አት ቪኦኤ ኒውስ ዳት ካም ሲሆን የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት አያና፣ አሉላ ከበደ በተከታዩ የመክሊት ዜማ ተሰናበትን። በእኛ በኩል ሰላም፣ በደህና ደሩ። All i